ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19 በ22 ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ጥር 18 2009 ዓ.ም. ዝግጅታችን ጀመረ። ጤና ይስጥልን። እንደምናመሻችሁ የምናስተናግዳችሁ ቆንጂት ይታየና። ጤና ይስጥልን የተከበራችሁ አድማጮች፣ እኔም ሰሎሞን አባተ ነን። በኢትዮጵያ በአምስት የተለያዩ ክልሎች ከደረሰው ድርቅ የቦረና ዞኑ የከፋ በመሆኑ ከብቶች መሞት መጀመራቸውን ነዋሪዎች ገልጸዋል። ሰባ ሰባት ጋር የተመሳሰለ ነው። እንደውም ሰባ ሰባት እንጃ ይሻላል። ሌላ ጋርም እየተሸሸም በብዛት የተረፉ ከብቶችም ነበሩ። አሁን ዛሬ በሙሉ የተዛረሰ ነው። ለጊዜው አሁን ቀይ አፈር ይሁን እንጂ ከብቶች በመጠኑ እየሞቱ ነው። ከጥር ወር በኋላ እንጃ ምንም የሚሰርፉ አይመስለኝም። ከቦረና ዞርአ ዞን አርብቶ አደሮች አንዱና የሰማችኋቸው በአብይ ርዕስ ዘርዘር ያለ ዘገባ አለን። ለአርዕስተ ዜናው የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በምርጫው ውድድር ወቅት በገቡት ቃል መሰረት ህጋዊ ሰነድ የሌላቸው መጤዎች ወደ ሀገራቸው ወደዚች ሀገር እንዳይገቡ ሲሉ የዩናይትድ ስቴትስ እና ሜክሲኮ ድንበር ላይ ግንብ ለማጠር ባላቸው ሀሳብ እየገፉ ናቸው። በሌላ ዜና ደግሞ ሚስተር ትራምፕ በምርጫው ወቅት ተፈጽሟል ስላሉት የማጭበርበር ተግባር በከፍተኛ ደረጃ ምርመራ እንዲካሄድ እያሳሰቡ ናቸው። ሌሎችም ዜናዎች አሉ። አመሰግናለሁ ቆንጂት። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በምርጫው ውድድር ወቅት በገቡት ቃል መሰረት ህጋዊ ሰነድ የሌላቸው መጤዎች ወደ ሀገሪቱ እንዳይገቡ ሲሉ በዩናይትድ ስቴትስና በሜክሲኮ ድንበር መካከል ግንብ ለማጠር ባሰቡት ጉዳይ ላይ እየገፉበት ነው። ፕሬዚደንቱ ትናንት ሁለት ትዕዛዞችን በዚሁ ረገድ ፈጽመዋል። አንደኛው በዩናይትድ ስቴትስ ደቡባዊ ድንበር ላይ አሁኑኑ አጥር መገንባት እንዲጀመር የሚል ሲሆን ሁለተኛው ደግሞ የውጭ ሀገር መጤዎችን አሳልፈው ለፌዴራል የኢሚግሬሽን ህግ አስከባሪ በመስጠት ተግባር ለማይተባበሩ የሀገሪቱ ከተሞች ከፌዴራሉ መንግስት በጀት መስጠቱን ለማገድ እንደሚታገድ የሚዝት ነው። የአሜሪካ ድምጽ ሬዲዮ ዘጋቢ አሩ ፓንዴ ያሰናዳውን ዘገባ አዳነች ፍሰሐይ ታቀርባለች። ፕሬዚደንት ዶናልድ ትራምፕ በምርጫ ዘመቻቸው ወቅት ከአሜሪካ ወደ ዩናይትድ ስቴትስ የሚገቡት ሕጋዊ ሰነድ የሌላቸው ፍልሰተኞች ብዛት ሜክሲኮንና ዩናይትድ ስቴትስን እየጎዳ ነው በማለት በተደጋጋሚ ሲናገሩ እንደነበር ይታወሳል። ትራምፕ ታዲያ ትናንት በአገር ውስጥ የጸጥታ ጥበቃ ሚኒስቴር ሰራተኞች ፊት ቀርበው አሁንኑ የድንበር ግንባታ እንደሚጀመር አስታወቁ። ድንበሩ የሁለቱንም ሀገሮች ደህንነት ያሻሽላል ብለዋል። ድንበር የሌለው ሀገር ሀገር አይደለም። ዩናይትድ ስቴትስ ከዛሬ ጀምሮ ድንበሮቿን ትቆጣጠራለች፣ ድንበሮቿን ታስመልሳለች። ፕሬዚዳንቱ ይህን ያሉት የሜክሲኮ ፕሬዚደንት ኤንሪኮ ፔኒኔቶ ከአዲሱ የአሜሪካ ፕሬዚደንት ጋር ለመነጋገር ዩናይትድ ስቴትስን ለመጎብኘት አንድ ሳምንት ሲቀራቸው ነው። ትራምፕ ግንቡን ለመገንባት የሚወጣው ገንዘብ ሜክሲኮ ትከፍለዋለች ብለዋል። የሜክሲኮ ፕሬዚደንት የማይሆን ነገር ነው ብለዋል። ትራምፕ በሌላ በኩል ደግሞ ለሜክሲኮ ሕዝብ አድናቆት እንዳላቸው ገልጸዋል። በአዎንታዊ ንግድ፣ ጸጥታው በተጠበቀ ድንበርና በኢኮኖሚ ትብብር አብረን በመስራት የሁለቱን አገሮች ግንኙነት ከዚህ ቀደም ባልታየ መልኩ ልናጠናክር እንችላለን ብለዋል። ፕሬዚደንት ትራምፕ ያስተላለፉት ትዕዛዝ ዩናይትድ ስቴትስንና ሜክሲኮን በሚያዋስነው ድንበር ግንብ መስራት ብቻ ሳይሆን የድንበር ጠባቂዎች ብዛት ከፍ እንዲል ያደርጋል። 11 ሚሊዮን የሚሆኑ አሜሪካ ውስጥ የሚኖሩ ህጋዊ ፈቃድ የሌላቸው መጤዎች በአንዳንድ ከተሞች የሚያገኙትን የፌዴራል እርዳታን የመንፈግ እቅድ አለው። ሪፑብሊካዊ ፕሬዝደንት ወደ ሀገሪቱ ስደተኞች እንዳይገቡ የአራት ወራት እገዳ እንደሚያደርጉ ገልጸዋል። ማንኛውም ከኢራቅ፣ ከኢራን፣ ከሊቢያ፣ ከሶሪያ ከሶማሊያ ከሱዳንና ከየመን የመጣ ሰው ወደ ሀገሪቱ እንዳይገባ ቢያንስ ለአንድ ወር ያህል እገዳ እንደሚያደርጉም አስታውቀዋል። በሌላ ዜና ፕሬዚዳንት ዶናልድ ትራምፕ በፕሬዚዳንታዊና በአጠቃላዩ ምርጫ ወቅት ባለፈው ጥቅምት 29 በተካሄደው ማለት ነው ተፈጽሟል ስለሚሉት የማጭበርበር አድራጎት ምርመራ በከፍተኛ ደረጃ እንዲካሄድ እያሳሰቡ ናቸው። ፕሬዚደንቱ በነፍስ ወከፍ የህዝብ ድምፅ ቁጥር የተሸነፍኩት በሚሊዮኖች የተቆጠሩ የመኖሪያ ወይም ህጋዊ ሰነድ የሌላቸው የውጭ ሀገሮች ሰዎች ድምፅ ስለሰጡ ነው በሚለው እምነታቸው እየገፉ ናቸው። የምርመራ እቅዳቸውን ትናንት በትዊተር ያስታወቁት ፕሬዚደንት ትራምፕ ምርመራው የሁለት ግዛቶች የተመዘገቡ መራጮችንና ህጋዊ ሰነድ የሌላቸው ሰዎችንና በሞቱ ሰዎች ስም የተሰጡ ድምፆችን ይፈትሻል ብለዋል። የዋይት ሀውስ ቃል አቀባይ ሻውን ስፓይሰር ለጋዜጠኞች በሰጡት ቃል ምርመራው የህዳሩን ምርጫ ብቻ ሳይሆን ከአሁን ቀደም የቀረቡ የማጭበርበር አድራጎት ውንጀላዎችን ይመለከታል። ይህ ደግሞ የምርጫ ስርዓታችንን ተአማኒነት ለማረጋገጥ ነው ብለዋል። ምርመራውን ማን እንደሚያካሄድና መቼ እንደሚጀመር ቃል አቀባዩ አልገለጡም። ያለፈውን ምርጫ የገመገሙ የምርጫ አስፈጻሚ ባለስልጣናት የማጭበርበር አድራጎት ተካሂደዋል የሚል በእርግጠኝነት ደግሞ ፕሬዚደንቱ በሚሉ ደረጃ አንድም ፍንጭ አልተገኘም ብለዋል። የዩናይትድ ስቴትስን ህግ የጣሱ ወንጀል የፈጸሙ ወይም የጥገኝነት ማመልከቻቸው ውድቅ የተደረገባቸው ዘጠና ሶማሊያውያን ወደ ሞቃዲሾ እንዲመለሱ መደረጉን ትናንት እማኞችና ባለስልጣናት አስታወቁ። በዩናይትድ ስቴትስ የሶማሊያ አምባሳደር አህመድ ኢሴ አዋድ ለቪኦኤ የሶማልኛ ቋንቋ አገልግሎት በሰጡት ቃል ሶማሊያውያኑ በሙሉ እስር ቤቶች ውስጥ የከረሙ መሆን እንደነበሩ ገልጸው፣ ወደ ሀገራችን እንድንመለስ ይደረግልን ብለው ለኤምባሲው ደብዳቤ ጽፈው ነበር ብለዋል። 86 ወንዶችና አራት ሴቶችን ያሳፈረው አውሮፕላ ናይሮቢ ላይ ሁለት የተባረሩ ኬንያውያንን ካወረደ በኋላ ሞቃዲሾ ገብቷል። የተባረሩት ሶማሊያውያን ጉዳይ ለሶስት ዓመታት በሂደት ላይ የቆየ መሆኑን አምባሳደሩ አመልክተዋል። ይህ በዚህ እንዳለ ፕሬዚደንት ትራምፕ አብዛኞች ስደተኞች ወደ አሜሪካ እንዳይመጡ የሚከለክለውና ሱዳንና ሶሪያን ጨምሮ ለሰባት የምስራቅ አፍሪቃና የመካከለኛው ምስራቅ ሀገሮች ዜጎች የመግቢያ ቪዛ የሚያግደውን የአፈጻጸም ትእዛዝ በትናንትናው ዕለት መፈረማቸውን ተከትሎ ይህ ትእዛዝ በሀገሮቻ ተፈርመዋል። ትእዛዙ በሀገሮቻቸው የሚጨቆኑና የሚሳደዱ የአናሳን ሃይማኖት ማህበረሰቦችን ላይ ጨምር እንደሚችል እየተነገረ ነው። ሱዳናውያን አሜሪካውያን፣ ታዲያ ይህ ህግ ትልቅ ስህተት ነው እያሉ ነው። ኦሬገን ነዋሪው ሬድዋን ዳውድ ህጉ ዩናይትድ ስቴትስ ከለላ እንድሰጣቸው ለሚመኙ ሱዳናውያን ጉዳት የሚያደርስ ነው፣ ይህን ስጋቴን ደግሞ ለምክር ቤት ተወካዬ አሰማለሁ ብለዋል። ኬንያ ውስጥ ሥራ የማቆም አድማ ላይ ያሉ በመቶዎች የሚቆጠሩ ሐኪሞችና ደጋፊዎቻቸው በዋና ከተማይቱ ናይሮቢ የሰራተኛ ቅጥር ጉዳይ መሥሪያ ቤት ደጃፍ ላይ የተቃውሞ ሰልፍ አካሂደዋል። የሀገሪቱን ባንዲራና አንዳንዶች ደግሞ ስራ ያቆመው ጤና ጥበቃ ሚኒስቴሩ እንጂ ዶክተሮች አይደሉም የሚሉ ሰሌዳዎችን ይዘው እንደነበር ተገልጧል። የሕክምና ባለሙያዎቹ የሀገሪቱ መንግሥት በክፍያና በሌሎችም ጉዳዮች የገባውን ስምምነት አላከበረም በሚል የጀመሩት አድማ የመንግስት ሆስፒታሎችን አሽመድምዶ ሕሙማንን ካለ ሕክምና አገልግሎት ያስቀረ አንድ ወር ሊሆነው የደረሰ አገር አቀፍ አድማ ነው። ሴኔጋል የሰነበቱት አዲሱ የጋምቢያ ፕሬዚደንት አዳማ ባሮ ዛሬ አገራቸው ይገባሉ ተብሎ እየተጠበቀ ነው። ባለፈው ታህሳስ በተካሄደው ምርጫ የተሸነፉት ለረጅም ጊዜ ያቺን ሀገር የገዙት ያህያ ጃሜ ስልጣን አለቅም በማለታቸው ከፈጠረው ግርግር በኋላ ባሮ ሽልክ ብለው ወደ ሴኔጋል ሄደው መክረማቸው ይታወሳል። ጃሜ ባለፈው ሳምንት መጨረሻ ላይ ስልጣን ለቀው ሀገሪቱንም ትተው ወጥተዋል። ባሮ በሀገራቸው የሚገኙት የተባበሩት መንግስታት ድርጅት ኃይሎች ለስድስት ወራት እንዲቆዩ መጠየቃቸውን አንድ የመንግስታቱ ድርጅት ባለስልጣን ገልጸዋል። የእንግሊዝ ጠቅላይ ሚኒስትር ቴሬዛ ሜይ የሀገራቸውና የዩናይትድ ስቴትስ ልዩ የሚሉት ግንኙነት እንዲታደስ ጥሪ ሊያቀርቡ እየተዘጋጁ ናቸው። ጥሪውን የሚያቀርቡት ሀገራቸው ከአውሮፓ ኅብረት ለመውጣት እየተዘጋጀች ባለችበትና በዩናይትድ ስቴትስ ደግሞ አዲሱ ፕሬዚደንት ዶናልድ ትራምፕ የስራ ዘመናቸውን በጀመሩበት ወቅት መሆኑ ነው። ጠቅላይ ሚኒስትሯ ዛሬ ፊላደልፊያ ከተማ ይገቡና ነገ አርብ ደግሞ ወደ ዋሽንግተን ብቅ ብለው ዋይት ሀውስን ይጎበኛሉ። ቴሬሳ ሜይ ሚስተር ትራምፕ የስልጣን ዘመናቸውን ከጀመሩ ወዲህ በእንግድነት የሚቀበሏቸው የመጀመሪያ የውጭ ሀገር መሪ ይሆናሉ። ጠቅላይ ሚኒስትሯ ዛሬ በሪፐብሊካን የፓርቲው የዩናይትድ ስቴትስ ምክር ቤት አባላት የውጭ የውጭ ጉዳይ ኮሚቴ ላይ ንግግር እንደሚያደርጉ ታውቋል።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 አድማጮች የዓለም ዜናውን ሰምተናል። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 በ15690 በ15700 እና በ15785 ኪሎ ሄርስ በ22 ሜትር ባንድ በ13615 በ13775 እና በ13830 ኪሎ ሄርስ በ25 ሜትር ባንድ የሆነ እንደሆን ደግሞ በ11720 በ11835 በ12040 በ12110 እና በ12140 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ ምሽት ፕሮግራማችን ነው። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። በኢትዮጵያ በአምስት የተለያዩ ክልሎች ከደረሰው ድርቅ የቦረና ዞኑ የከፋ በመሆኑ ከብቶች መሞት መጀመራቸውን ነዋሪዎች እየገለጹ ነው በጥቂት ቀናት ውስጥ ዝናብ መጣል ካልጀመረ ደግሞ ለከፋ አደጋ እንደሚጋለጡ በመግለጽ አሁን ያለውን የግጦሽ መሬት መድረቅ በ1977 ዓ ም ደርሶ ከነበረው አስፈሪ ድርቅ ጋር እያያያዙት ነው። የብሔራዊ የአደጋ ስጋት ስራ አመራር ኮሚሽነር ምትኩ ካሳ በበኩላቸው በአሁኑ ጊዜ 56 ሚሊዮን ሰው የዕለት ደራሽ እርዳታ እንደሚፈልግ የከብቶችን እልቂት ለመቋቋም በአስቸኳይ ለገበያ የማቅረብ እርምጃ ለመውሰድ ጥረት እየተደረገ መሆኑንም ተናግረዋል። በድርቁ ምክንያት ትምህርት አቋርጠው የነበሩ ተማሪዎችን ትምህርት ቤት ውስጥ በመመገብ ወደ ትምህርት ገበታቸው እንዲመለሱ ማድረግ እንደተጀመረም ተናግረዋል ኮሚሽነሩ። ጽዮን ግርማ ተጨማሪ ዘገባ አላት። በኢትዮጵያ በኦሮሚያ፣ በሶማሌ፣ በአማራ፣ በደቡብና በአፋር ክልል ድርቅ በመከሰቱ ምክንያት አምስት ነጥብ ስድስት ሚሊዮን ሕዝብ አስቸኳይ የምግብ እርዳታ እንደሚያስፈልገው ከዚህም ውስጥ በሰላሳ ስድስት በመቶ የከፋውን ቦታ የሚይዘው በኦሮሚያ ክልል በቦረናና ጉጂ ዞን መሆኑን መንግስትና ለጋሽ ድርጅቶች አስታውቀዋል። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች አስተባባሪ ጽህፈት ቤት ዩኤን ኦቻ በድረ ገጹ ላይ ድርቁን በተመለከተ ባወጣው አጭር ሪፖርት በቦረና ዞን የተከሰተው ድርቅ የከፋ በመሆኑ ከብቶች መሞት መጀመራቸውን ይገል በሶማሌ ክልልም በአርብቶ አደሮች ቀበሌዎች የውሃና የምግብ እጥረት መከሰቱን ይዘረዝራል። ድርቁ በጣም ተባብሷል በተባለበት በቦረና ዞን ነዋሪዎች የሚገኙበትን ሁኔታ ለማወቅ ወደዛው ደውዬ ነበር። አቶ ጉዮ ሀለኬ በቦረና ዞን ዱብልቅ ወረዳ ነዋሪ ናቸው። የአምስት ልጆች አባት መሆናቸውን ነግረውኛል። በአካባቢው የዝናብ እጥረት በመፈጠሩ ከፍተኛ ድርቅ መከሰቱን ይናገራሉ። ሁኔታዎች እየተባባሱ በመምጣታቸውም ከብቶች መሞት መጀመራቸውን ይገልጻሉ። ችግር ያለው በጣሳር ግጦች ስላለቀ ከብቶቹ በጣም እያለቁብን ስለሆነ ነው። እርስዎ በግሎት ከብት የሞተቦት ከብት አለ? አዎ። ስንት ከብት ሞተቦት? አሁ ወደ አስሮ ነውብኛ በየቦታ በሰው በሰው እጅ ስለማይደርስ ወደ አስሮ ነውብኝ። አስር ከብት ምን አይነት ከብቶች ያላሞች ናቸው? አምናልኩታ እነዚህ ጥጃም ልባት የማጥቡት እና እነዚህ ጥጃውም ብዙውን ጊዜ ሳር ስለሌለ በቃ በዛን እንት እያለቁብን። ከመቼ ጀምሮ ነው እርሶ አስር ከብት ያለቁቦት? ጥር ከገባ በኋላ ቢያንስ ሰላሳ ቀን ነዋል። ስንት ከብት ነበሩት? አስር ሲሞት ቦት ስንት ቀሩት? አንድ ሀያ አለኝ። እነዛ የምቅረውም እኮ ያልቁብኛል እያልኩ ያው የተለያየ ፍሩሽካና መንግስት ምስቶን ሳርም ለቦርና ክብቶች አካባቢን ስለማታውቅ እንጂ በእጅ መቀለብ የማይቻል ክብቶች ናቸው። ስለዚህ በብዛት ያልቃሉ ብለ ነው የምንገምተው። ስለዚህ ተስፋም ቁርጤ መቀመጥ ነው እንጂ የምንችሉ አቶ ጉዮ አካባቢው በከፍተኛ ድርቅ በመመታቱ የመጠጥ ውኃም እንደሌለ ነገር ግን አሁን መንግስትና የእርዳታ ሰራተኞች በቦቴ መኪና ውኃ እያመላለሱ እየሰጧቸው እንደሆነ ይናገራሉ። ትምህርት ቤት የፈተና ወቅት በመሆኑም ልጆቻቸው በትምህርት ቤት የሚሰጠውን ምግብ እየተመገቡ ፈተና ላይ መሆናቸውን ገልጸውልኛል። ነገር ግን በጥቂት ቀናት ውስጥ ዝናብ መዝነብ ካልጀመረ የሚደርስባቸው አደጋ አስፈርቷቸዋል። ምክንያታቸው ደግሞ በአካባቢው የደረሰው የግጦሽ መሬት ድርቀት በ977 ዓ ም በኢትዮጵያ ከተከሰተው አስከፊ ድርቅ ጋር የሚመሳሰል ያህል የከፋ በመሆኑን ይላሉ። ቀረብ ባሉት ዓመታት ሲከሰት እንደነበረው አይነት ድርቅ አጎራባች በሆኑ ዞኖችና ወረዳዎች ከብቶቻቸውን እንዳይመግቡ መሬቱ የደረቀው የሁሉም እንደሆነ ይናገራሉ። አቶ ካድቻ ቦሩም በቦሮና ዞን ዱብሉክ ወረዳ ነዋሪ ናቸው። የዘጠኝ ልጆች አባት ናቸው። እሳቸውንም ስለ ሁኔታው አነጋገሪያቸው ነበር። አሁን ችግሩ ያለፈ ጊዜም ዝናቡ መጠነኛ ነበረ። ከዛ ሳር አልበቀለም፣ ሳር የለም። ከብት ብዛት አለ። በአካባቢው የውሃ እጥረት አለ፣ በተለይ ለሰዎች። አሁን ጭንቅ መጥቶ ይኸው በመኪና ላይ በቦቴዎች እየተጫነ የአርብቶ አደር ኮሚሽኑ ኮንትራት ሰጥቶ ውሃ እየተመላለሰ ነው። ሰው ለጊዜው ምንም አልሆነም፣ ግን ከብቶች በመጠኑ ነው እየሞቱ ያሉ። ከጥር ወር በኋላ ግን እንጃ እንደሚያልቁ ነው ይታየናል። የትም ነው የትም ነው። ቦረና ክፍለ ሀገር ይሄ ቦታ ነው ዳህና ይሄ ቦታ ነው ማለት አይቻልም። ሞላ ቦረና ክፍለ ሀገር በሙሉ ነው ማለት ይቻላል። ይሄን ጥር ወር በኋላ ስጋት አለን ያሉበት ምክንያት ምንድን ነው? በቃ ምንም ይተርፋል ብለን የምናምነው ነገር የለም። እንግዲህ አጋጣሚ የእግዚአብሔር ነገር ሆኖ ዝናብ ካልተገኘ ምንም አንድ ተስፋ የለም። ለምን እዚህ ሳር ቀረ እዚህ ሳር ቀረ የሚባል ቦታ የለም። ሁሉ ቀይ አፈር ሆኖ ቀርተዋል መሬቱ። ይሄ ከዚህ በፊት አጋጥሞ ያውቃል? አጋጥሞ ያውቃል፣ በጣም አጋጥሞ፣ እስከ አጥንት መኪና መንገድ ከእንበልና ከሞየል እስከ ያበሎ ጋነቀኝ፣ እንዲህ እንትን ያለ ጊዜ አለ ግን አልፎ በዛን ሰዓትም መንግስትም እየተረባረበ በዚህ በመጠኑ ለሰዎች ከብት በአምስት በአስር በሁለት በሶስት እንደዚሁ እየቀረ ሁለት አመት ደህና ሆኖ ዝናብ ከዘነበ ወዲያው እንደዛው ስለሚመለስ የዛን ጊዜ በከፍል የሚተርፍ የሳር ቦታ የሚሸሹበት ቦታ ነበረ። አሁን ግን የለም፣ በሙሉ ተዛርሰዋል። በሙሉ ቀይ አፈር ሆኖ ሳር የተባለ ነጭ ነገር የለም፣ አይታይም። ሰባሰባት ጋር የተመሳሰለ ነው። እንደውም ሰባሰባት እንጃ ይሻላል ሌላ ጋርም ሸሸም በብዛት የተረፉ ከብታዎችም ነበሩ። አሁን ዛሬ በሙሉ የተዳረሰ ነው። ለጊዜው አሁን ቀይ አፈር ይሁን እንጂ ከብቶች በመጠኑ እየሞቱ ነው። ከጥር ወር በኋላ እንጃ ምንም የሚተርፉ አይመስለኝም። የሁለቱም አርብቶ አደሮች ስጋት ከዚህ በኋላ ያለው ጊዜ ነው። የብሔራዊ የአደጋ ስጋት አመራር ኮሚሽነር ምትኩ ካሳ ይህን ስጋት ይጋራሉ። በአሁኑ ሰዓት በኦሮሚያ በቦረና ና ጉጂ ዞን 36 በመቶ፣ በሶማሌ 29 በመቶ፣ በአማራ 11 በመቶ፣ በደቡብ ስምንት በመቶ እንዲሁም በአፋር ሰባት በመቶ የሚሆነው አካባቢ አካባቢ በድርቅ ተጠቅቷል። ከዚህ ውስጥ አምስት ነጥብ ስድስት ሚሊዮን የሚሆነው ህዝብ አስቸኳይ የምግብ እርዳታ ይፈልጋል። አርብቶ አደሮቹ የመሬቱን መድረቅ ሁኔታ በ1977 ዓ.ም በኢትዮጵያ ከተከሰተው ረሃብ ጋር ማያያዛቸውን አንስቼ ጠይቂያቸው ነበር። ድሮ በሚከሱት ድርቅ ወቅት ድርቅ ከተከሰተ በኋላ ተከታታይ የዝናብ ወቅቶች ስለሚኖሩ አካባቢዎች ያገግማሉ። አካባቢዎች ስለሚያገግሙ ለእንስሳቱ በቂ ግጦሽ ይኖራል። የእንስሳት ሀብቱ ደግሞ ያለምንም ችግር መልሶ የሚያገገምበት ላይ የሚያሰራራበት ሁኔታ ነው ያለው። ነገር ግን አሁን ያለው የድርቅ ሁኔታ በምናይበት ሰዓት በተከታታይ ነው ከዓመት ዓመት ስለሆነ የሪከቨሪ ፌዝ የምንለው ወይም የማገገሚያ ጊዜ የምለው ነገር የለም። ያነ አሁን አካባቢ ነው የጎዳ ያለው። የእንስሳት ሀብቱም ከዚህ ጋር ተያይዞ የተጎዳ ያለው ለችግሩ መንስኤ ከመስከረም አጋማሽ አንስቶ እስከ ህዳር ወር መጨረሻ ድረስ መዝነብ የሚገባው ዝናብ ባለመዝነቡ እንደሆነ የሚናገሩት አቶ ምትኮ ካሳ ይህ ድርቅ ከዚህ የከፋ አደጋ እንዳያስከትል የምግብና የውሃ አቅርቦት እየተደረገ መሆኑን ገልጸው ህዝቡን ከከፋ አደጋ ለመታደግ ግን ዘጠኝ መቶ አርባ ሰባት ሚሊዮን ዶላር እንደሚያስፈልግ ተናግረዋል። ከብቶቹን ለመታደግ ደግሞ ትልቅ ሳ ሊሰራ የሚገባ ምንደ እንስሳቱን ለገበያ ማውጣት እንግዲህ ገበያ ላይ ስናወጣ በሁለት መንገድ ነው የምናወጣው። ደከም ያሉ እንስሳትን ለእርድ አገልግሎት በመዋል በቋንጣ መልክ መልሶ በእርዳታ ማቅረብ ነው የሚሆነው። ስለዚህ እንስሳቱ ለእርድ አገልግሎት ሲውሉ የተወሰነ ገንዘብ፣ የእንስሳቱን ዋጋ የሚመጥን ለአርብቶ አደሩ ወይም ለእንስሳ ባለቤት የሚሰጥበት እድል አለ። ሁለተኛ፣ ኮሜርሻል ዲስቶኪንግ የሚባለው ነው። ወደ ገበያ ቢወጡ ዋጋ የሚያወጡ እንስሳትን በተመለከተ ደግሞ ወደ ገበያ በማውጣት አርብቶ አደሩ ያው የእንስሳውን ዋጋ እንዲያገኝ ማድረግ ስራ ነው ሊሰራ የሚገባው። ስለዚህ አይነት በተመለከተ የእንስሳትና ሀብት ልማት ሚኒስቴር ከክልል የእንስሳትና ሀብት ልማት ቢሮዎች ጋር በመሆን ሌሎች በእንስሳት ግብይት ያሉ ተዋናዎችን ይዞ እየሰራ ነው የሚገኘው። ይህንን ግን አጠናክሮ መሄድ ይጠይቃል። ይህ በአስቸኳይ መደረግ ካልቻለና ገንዘቡ ተገኝቶ በርብርብ መፍትሄ ማምጣት ካልተቻለ አደጋው የከፋ ሊሆን እንደሚችል አቶ ምትኩ ስጋት አላቸው። የ2009 ዓ ም ትምህርት ከተጀመረ በኋላ በድርቅ ምክንያት በቦረናና በጉጂ ዞን 141 ትምህርት ቤቶች በድርቅ ምክንያት ሲዘጉ 47 ሺህ ያህል ተማሪዎች ደግሞ ትምህርት አቁመው እንደነበር ተገልጿል። እንዲሁም በሶማሌ ክልል በምግብና በውሃ አቅርቦት ምክንያት 442 ትምህርት ቤቶች ተዘግተው 183 ሺህ ያህል ተማሪዎች ትምህርታቸውን አቁመው እንደነበርም ተገልጿል። ኮሚሽነር ምትኩ ካሳን ስለዚሁ ጠይቂያቸው ነበር። ትምህርትን በተመለከተ በእርግጥ ትክክል ነው ድርጎ በተደከለባቸው አካባቢዎች ላይ ያ ተማሪዎች ከውሃ አቅርቦትም ጋር ተያይዞ ከምግብ አቅርቦትም ጋር ተያይዞ መጀመሪያ ለማቋረጥ ነበረ። ስለዚህ የፌዴራል መንግስት አንድ መቶ ዘጠና ስምንት ሚሊዮን ብር መድቧል። በቅርቡ አንድ መቶ ዘጠና ስምንት ሚሊዮን ላይ የክልል መንግስታት ራሳቸውን ጨምረው የትምህርት ቤት ምገባ ተጀምረዋል። ተማሪዎች ያቋረጡ ትምህርት ይቀጥላሉ። በአቋረጡበት ሰዓት ደግሞ ያጡትን ትምህርት በሁለት መልክ ለማካካስ እየተሰራ ያለው አንደኛ በሜካፕ ክፍሎች ነው። በሜካፕ ክፍሎች ማጣጠር የማይቻል ከሆነ ሰኔ ሰላሳ ላይ በመዝጋት ምትክ የተወሰኑ የክረምት ቀናት ወስዶ በማራዘም ለክፍሉ የሚያስፈልጋቸውን ትምህርት እንዲያጠናቅቁ በማድረግ ለሚቀጥለው ለሁለት ሺ አስር በኛ በኢትዮጵያ አቆጣጠር የትምህርት ዘመን ወደ ቀጣዩ ክፍል እንዲገቡ ከሌሎች አካባቢዎች እንዳይነጠሉ ለማድረግ የተሰራ ነው። የሚገኘው የተባበሩት መንግስታት የሰብአዊ ጉዳዮች አስተባባሪ ጽሕፈት ቤት ኦቻ በድረገጹ ድርቁን ለመቋቋም የገንዘብ እርዳታው መገኘት አለበት ብሏል። አመሰግናለሁ ጽዮን። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። ፖሊስ በዶክተር መረራ ጉዲና ጉዳይ ለሶስተኛ ጊዜ የ28 ቀናት የምርመራ ጊዜ ተሰጠው። ጠበቆቻቸው የዋስ መብታቸው እንዲከበር ያቀረቡትን ማመልከቻም ፍርድ ቤቱ ውድቅ አድርጎ ተለዋጭ ቀጠሮ ሰጥቷል። ለዝርዝሩ መለስካቸው አመሀ። የኦሮሞ ፌዴራላዊ ኮንግሬስ ሊቀመንበርና የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ ምክትል ሊቀመንበር ዶክተር መረራ ጉዲና ዛሬ ከቀትር በኋላ በፌዴራሉ የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት ለሦስተኛ ጊዜ ቀርበዋል። እንደተለመደው ከጠበቆቻቸው በስተቀር ወደ ችሎቱ የገባ ሰው አልነበረም። ከችሎት በኋላ የዶክተር መረራን ጠበቆች ዶክተር ያዕቆብ ኃይለማርያምንና አቶ ወንድሙ ይብሳን በችሎቱ አካሄድና የተሰጠውን ብይን በተመለከተ አናግሬያቸዋለሁ። ዶክተር ያዕቆብ ኃይለማርያም አጠቃላይ ሂደቱን በሚከተለው መልክ አብራርተውልኛል። እንግዲህ የነበረው ሂደት በእኛ በኩል በሁለት ጥያቄዎች ላይ ነበረ። ጥያቄ ያቀረብ ነው ለፍርድ ቤቱ በአንደኛው በአቶ ወንድሙ አማካይነት የዋስ መብት እንዲከበር ብዙ አንቀጾችን በማጣቀስ ዶክተር መረራ ደግሞ የዋስ ግዴታውን እንደሚያሟላ በሀገር የታወቀ ሰው ነው። ብዙ ትግል ያደረገ ሰው ነው። ይጠፋል ተብሎ የሚጠረጠር አይደለም፣ ወይንም ደግሞ በሌላ ወንጀል እጁን ያስገባል የሚባል ሰው አይደለም እና ፍርድ ቤቱ የዋስ መብት ይፈቀድ በሚል በዝርዝር አቶ ወንድሞ አቀረበ። ሁለተኛው ጥያቄ ደግሞ ዶክተር መረራ ከታሰረ አሁን ወደ ሁለት ወር ሊጠጋው ነው ዘገየ ፍትህ እንዳልተሰጠ ይቆጠራል በሚል መርህ መሰረት እስከ ዛሬ ድረስ ሁለት ወር መታሰሩ ማስረጃ ለማሰባሰብ በቂ ጊዜ ስለነበረ ከእንግዲህ ሌላ ማስረጃ ለመሰብሰብ ቀጠሮ ይሰጥ የሚለውን ተቃውመናል እና ፍርድ ቤቱ ሁለቱንም ጥያቄዎቻችን አልተቀበለም። የዋስ መብቱም አልተቀበለም። ጉዳዩ ደግሞ ወደፊት ሌላ ቀጠሮ እንዳያዙ እና ቀጥታ ወደ ክሱ እንድንሄድ የጠየቅነውም ጥያቄ ተቀባይነት አላገኘም። አቶ ወንድሙ ይብሳ በበኩላቸው የዋስትናውን ጥያቄ ሲያቀርቡ የሀገሪቱን ህግጋት መሰረት በማድረግና በሌሎችም ተጨባጭ ምክንያቶች እንደነበረ አስረድተዋል። በሽብርተኝነት ወንጀል ክስ የቀረበ እንደሆነ ክስ የቀረበ እንደሆነ በፍርድ ቤቱ ሰምቶ ውሳኔ እስከምሰጥበት ጊዜ ድረስ ተከሳሹ በማረፊያ ቤት እንዲቆይ ያዛል ይላል ፍርድ ቤቱ። ይሄ ማለት ምን ማለት ነው? ግልጽ የህግ ቋንቋ እንዳስቀመጠው በሽብር የተጠረጠረ ሰው ክስ እስካልተመሰረተበት ጊዜ ድረስ የዋስ መብት አይከለከልም የሚል ትርጉም ስለሚያሰጥ እነዚህን የህግ መሰረቶች መነሻ አድርገን የጠየቅነው። ከዚህ በተጨማሪም ሌሎች ለዋስትናው በቂ የሚሆኑ ብለን የጠየቅናቸው ነገሮች አሉ። ዶክተር መራራ እንደሚታወቀው የሰላማዊ ፓርቲ መሪ ናቸው። መንግስት ደግሞ አሁን በአስቸኳይ ጊዜ አዋጅ ጋር በተያያዘ የተፈጠረውን የፖለቲካዊ ችግሮች ለመፍታት ከሰላማዊ የሀገር ውስጥ ፖለቲካዊ ፓርቲዎች ጋር ድርድር፣ ውይይት፣ ምክክር ለማድረግ እንቅስቃሴ ላይ ይገኛል። ለዚህ እንቅስቃሴም ዶክተር መራራ የመድረክ ተቀዳሚ ምክትል ሊቀመንበርና የኦፌኮም ሊቀመንበር እንደመሆናቸው መጠን ትልቅ አስተዋጽኦ ያበረክታሉ። ይሁንና ፖሊስ ጠበቆች ያቀረቡትን ክርክር ተቃውሟል። ገና ተጣርተው ያላበቁ ሰነዶች እንዳሉ፣ ከውጭ የሚጠብቃቸው ማስረጃዎች እንዳሉ በመጥቀስ ተጠርጣሪው በዋስ ቢለቀቁ እነዚህን ማስረጃዎች ሊያጠፉ እንደሚችሉ ተከራክሯል። ከዚህም በላይ ሕጋዊ ፓርቲያቸውን እንደ ሽፋን በመጠቀም ከአሸባሪዎች ጋር ግንኙነት የፈጠሩ ናቸውና ብዙ ማስረጃዎችን ሊያጠፉና ሊያስጠፉ ይችላሉ ሲል የዋስ መብት ፍርድ ቤቱ እንዳይፈቅድ አመልክቷል ሲሉ አቶ ወንድሙ የፖሊስን ክርክር አስረድተዋል። በመጨረሻም ፍርድ ቤቱ ጠበቆቹ ያቀረቡትን ክርክር ውድቅ በማድረግ ለየካቲት 16 ቀን 2009 ዓ ም ተለዋጅ ቀጠሮ ሰጥቷል። ጠበቆቻቸው ለቪኦኤ እንደገለጹት በትናንት ሁለት ጠዋት ዶክተር ኖራ ጉድናን ለማነጋገር ቢሄዱም አልተሳካላቸውም። አቶ ወንድሙ ኢብሳ እንደሚሉት ትናንት ጠዋት በሩቁ ያዩቸው ቢሆኑም በተለመደ ሁኔታ ሊያናግሯቸው እንዳልቻሉ ገልጸዋል። የዚህ ምክንያቱ ደግሞ መርማሪ ፖሊሶች ጠዋት የምርመራ ጊዜ በመሆኑ ከቀትር በኋላ እንዲመጡ ስለነገሯቸው እና ሁለቱም ጠበቆች ደግሞ ከቀትር በኋላ ሌሎች ቀጠሮች ስለነበሯቸው መሆኑን አቶ ወንድሙ አብራር ተዋል የዶክተር መረራ ጉዲናን ጉዳይ ለመከታተል የፓርቲ አባሎችና ደጋፊዎቻቸው፣ ጋዜጠኞች፣ የተለያዩ አገሮች ዲፕሎማቶች በፍርድ ቤቱ ቅጥር ግቢ ተገኝተዋል። ፖሊስ የዛሬ ሁለት ወር ግድም በሽብር ወንጀል ጠርጥሬያቸዋለሁ ሲል በቁጥጥር ስር እንዳዋላቸው አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አመሰግናለሁ መለስካቸውን ለዘገባው። ወደ ተከታዩ የመጽሔት ርዕስ እናልፋለን። የዓለም ባንክ አስተርጓሚና የሰብአዊ መብቶች ተሟጋቹ ቄስ ኦሞት አግዋ የቀረበባቸው ክስ ከሽብር ሕግ ወደ መደበኛው የወንጀል ሕግ ተቀይሮ በይግባኝ በሃምሳ ሺህ ብር ዋስ ተለቀዋል። ይሁን እንጂ ከሀገር እንዳይወጡ ታግደዋል። ጽዮን ግርማ የፍርዱን ሂደት የተከታተሉ ቤተሰቦቻቸውን አነጋግራ ተከታዩን ዘግባለች። የፌዴራል ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ቄስ ኦሞት ኦግዋ 50 ሺህ ብር ዋስትና አስይዘው በዋስ እንዲፈቱ በሚል በሰጠው ውሳኔ መሰረት ዋስትና አስይዘው በትናንትናው ዕለት ከእስር መለቀቃቸው ታውቋል። ፍርድ ቤቱ ይህንን ውሳኔ የሰጠው ጥር 10 ቀን 2009 ዓ ም ሲሆን ውሳኔው ተፈጻሚ ሆኖ ከስር የተፈቱት ግን ትላንት ጥር 17 2009 ዓ ም መሆኑም ታውቋል። አቶ ኦሞት ኦጓ በጋምቤላ የመካነ ኢየሱስ ቤተ ክርስቲያን ቄስ ናቸው። የዓለም ባንክ የቁጥጥር ቡድን በጋምቤላ ተፈጽሟል የተባለውን የባንክ ኢንቨስትመንት በደሎችን ለመመርመር በክልሉ ሲንቀሳቀስ በአስተርጓሚነትና በመንገድ መሪነት ይሰሩ እንደነበር ዓለም አቀፉ የሰብአዊ መብት ተሟጋች ሁማን ራይትስ ዎች በዘንድሮ ዓመት ሪፖርቱ አካቷቸው ነበር። አቶ ኦሞት በ2007 ዓ ም ከሌሎች ሁለት ሰዎች ጋር ከጋምቤላ ህዝቦች ነጻነት ንቅናቄ ጋህነን አመራር ጋር ተገናኝተው ገንዘብ በመቀበል የድርጅቱ የሀገር ውስጥ አስተባባሪ በመሆን የሽብር ወንጀል ለመፈጸም ተንቀሳቅሰዋል በሚል ከአቶ ኦሞት ጋር በዚሁ የወንጀል ድርጊት ተጠርጥረው ተከሰው የነበሩት አቶ አሽኔ ኦስቲን እና አቶ ጀማል ኦመር በህዳር ወር ክሳቸው ተቋርጦ በነጻ መሰናበታቸው ይታወቃል። የአቶ ኦሞት ጠበቃ አቶ አማሃ መኮንን ሲሆን መሆኑ በህመም ምክንያት ለጥቂት ጊዜ ከችሎት ተገለው የቆዩ ቢሆኑም ከተመለሱም በኋላ ሙሉ ለሙሉ ወደ ስራ አለመመለሳቸውን ገልጸው ለጊዜው ቃለምልልስ ከመስጠት ታቅበዋል። የችሎቱን ጉዳይ ሲከታተሉ ከነበሩ የአቶ ኦሞት ቤተሰቦች አንዱ ስማቸውንና ማንነታቸውን እንዳንገልጽ ጠይቀው መረጃውን ሰጥተውናል። የፌዴራል ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት በአቶ ኦሞት ላይ የቀረበውን የሽብር ወንጀል ክስ መዝገብ መርምሮ በቀረበው ክስና ማስረጃ የተረጋገጠው ድርጊት የሚያሳየው የሽብር ወንጀል መፈጸሙን ሳይሆን ሲሆን ህገ መንግስታዊ ስርዓቱን ለመናድ ዝግጅት ማድረግ በሚለው ላይ እንደሆነ ዘርዝሯል። በዚህም መሰረት አቶ ሞት ሊከላከሉት የሚገባው የሽብር አንቀጽ ሳይሆን የመደበኛ የወንጀል ህግ አንቀጽ 256 መሰረት ነው ተብሏል። ይህ አንቀጽ የዋስትና መብት የማያስከለክል ቢሆንም ተከሳሹ ከሀገር ሊወጡ ይችላሉ በሚል ዋስትናውን ተከልክለው በእስር ላይ ይገኙ ነበር። ነገር ግን ጠበቃቸው አቶ አማሀ መኮንን ይግባኝ በመጠየቃቸው ይግባኙ የቀረበለት የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት አቤቱታውን መርምሮ የ50 ሺ ብር ዋስትና ሲዘው ጉዳያቸውን በውጭ ሆነው እንዲከላከሉ ውሳኔ ሰጥቷል። በሌላም በኩል ከሀገር እንዳይወጡ እግድ አስተላልፏል። ውሳኔው የተሰጠው ጥር አስር ቢሆንም የ50 ሺ ብሩ ዋስትና ከተያያዘ በኋላ አፈጻጸሙ እስከ ትላንት ጊዜ ወስዶ አቶ ኦሞት በትላንትና እለት በዋስ ከእስር መለቀቃቸው ታውቋል። ለዓለሙ የጤና ድርጅት ደብሊዩ ኤች ኦ ዋና ዲሬክተርነት ለአንድ ዓመት የዘለቀው ውድድር ከመጨረሻው ዙር ላይ ደርሷል። ሊሳ ሽላይን ከጄኔቫ ለአሜሪካ ድምፅ ባጠናቀረችው ዘገባ እንደ ጠቆመችው የቀጣዩ የዓለም የጤና ድርጅት ዋና ዲሬክተር ምርጫ ውሳኔ በፊታችን ግንቦት ወር ይፋ ይደረጋል። ዘገባውን አሉላ ከበደ ያቀርባል። ሦስቱ ተፎካካሪዎች በማራቱን ፍጥነት ሊሰኝ በሚችል ሁኔታ በተከታታይ ባካሄዷቸው ጋዜጣዊ ጉባኤዎች የዓለሙን የጤና ድርጅት ለመምራት ብቁ ያደርጉናል ያሏቸውን የሙያ ልምዶችና ብቃት እንዲሁም ድርጅቱን ይበልጥ ስኬታማ ለማድረግና ለተሻለ ደረጃም ለማብቃት ያስችሉናል የሚሏቸውን የእቅድ ሀሳቦች አቅርበዋል። የቀድሞ የኢትዮጵያ ጤና ጥበቃና የውጭ ጉዳይ ሚኒስትሮች ሚኒስትር የነበሩት የዓለም ጤና ድርጅት ደብሊውኤችኦን ለመምራት የመጀመሪያው አፍሪካዊ እጩ ሆነው ቀርበዋል። ብዙም አፋርነት ሳይጫናቸው ነው በአገር ደረጃና በዓለም አቀፍ ደረጃ ያላቸውን ልምድ ለስራው ይበልጥ ተመራጭ እጩ እንደሚያደርጋቸው ለጋዜጠኞች የሚናገሩት ስትል ዘጋቢያችን ሊሳሽላይን ዶክተር ቴዎድሮስን ዋቢ ባደረገችበት ከጄኔቭ ባጠናቀረችው ዘግባዋ ትገልጻለች። ዶክተር ቴዎድሮስ አደ ናሽናል ዲዛይን ኦፍ ሪፎርም ኦፍ ሄል ሲስተም ኦፍ ኢትዮጵያ በሀገር አቀፍ ወይም በብሔራዊ ደረጃ የኢትዮጵያን የጤና አገልግሎት አቅርቦት ስርዓት ለማሻሻል የተወጠነ የተሐድሶ ዕቅድ በመምራትና በመርዳት አገልግያለሁ። የተሐድሶ ዕቅዱን ተግባራዊ ማድረግ ብቻ ሳይሆን ውጤትም አግኝቻለሁ። በዓለም አቀፍ ደረጃም እንደምታውቁት ዋና ዋና የሚባሉትን ዓለም አቀፍ የጤና አገልግሎት ተቋማት ሁሉን ማለት ይቻላል ኤድስ፣ ቲቢ እና የወባ ወረርሽኞችን ለመዋጋት የተያዘውን ጥረት ለመርዳት የተቋቋመውን ግሎባል ፋንድ የሚባለውን የጥምረት ፕሮግራም፣ ሮልባክ ማላሪያ ወይም ወባን መቀልበስ ተብሎ የሚጠራውን በወባ ወረርሽኝ ላይ የሚካሄደውን ዘመቻ የሚያስተባብረውን ዓለም አቀፍ መድረክ፣ የተባበሩት መንግሥታት ድርጅት የኤድስ መርሃ ግብር ዩኤን ኤድስን እንዲሁም የእናቶች አራስ ሕፃናትና የሕፃናት ጤና ዓለም አቀፍ ጥምረት በቦርድ ሰብሳቢነት መርቻለሁ። ቴዎድሮስ ከቀሩት ለመለያው ውድድር ከቀረቡት ሁለት ተፎካካሪዎቻቸው መጠነኛ ብልጫ ያላቸው ይመስላል ትላለች ዘጋቢያችን ሊሳሽ ላይን አሁንም ከአምስቱ የተፎካካሪዎቹ ሶስቱን መርጦ ለቀጣዩ ምርጫ የለየው የደብልዩ ኤች ኦ ስራ አስፈጻሚ አመራር ለዶክተር ቴዎድሮስ ሰላሳ የድጋፍ ድምጾችን ሲሰጥ ለፓኪስታናዊቱ እጩ ለልባ ኪሟ ዶክተር ሳንያ ኒሽታር አስራ ሀያ ስምንት የድጋፍ ድምጾችን ለእንግሊዛዊው ዶክተር ዴቪድ ናባሮ ደግሞ አስራ ስምንት የድጋፍ ድምጾችን ነው የሰጠው። አነስተኛ የድጋፍ ድምጽ ቢያገኙም ዶክተር ናባሮ በዓለም አቀፉ የጤና ድርጅት ውስጥ ለአምስት አመት ተኩል ያህል ኢቦላን ኤቪያን ፍሉ በመባል የሚታወቀውን ወረርሽኝና ሌሎች ድንገተኛ ወረርሽኞች ለመዋጋት በዓለም አቀፍ ደረጃ በተካሄዱ ዘመቻዎች አመራር ያገለገሉ ከፍተኛ ባለሙያ ናቸው። እርሳቸውም እንደ ተፎካካሪያቸው ዶክተር ቴዎድሮስ ሁሉ ለሥራው ከሁሉ በላቀ ዝግጁ ነኝ ባይ ናቸው። የሥራ ልምዴን ወይም ታሪኬን የሚያሳየውን ማኅደር ተመልከቱ። ተመልከቱ አመርቂ ውጤት ለመጨበጥ የሚቻል መሆኑን በሚያሳየው መዋቅር ለማምጣት መቻሌን ታጤናላችሁ። ፓኪስታናዊቱ የልብ ሐኪም፣ ደራሲና የመብት ተሟጋች ዶክተር ኒሽታር በመንግስት መስሪያ ቤት ውስጥና ውጪ ከፍተኛ ኃላፊነት በሚጠይቁ ስራዎች አመራር የሰጡ ናቸው። ትልቁ አቅሜ ይላሉ ዶክተር ኒሽታር ትልቁ አቅሜና ደብዎችሆንም በቅጡ ሊረዳ የሚችለው የማላውቀው ነገር ነው። መልሱን የማላውቅ ከሆነ ትክክለኛውን መልስ እስካገኝና ስራውም ፍጻሜ እስኪደርስ እጥር አለሁ ነው የሚሉት። እናመሰግናለን፣ አሉላ ለዘገባው። በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁን የሐሙስ ጥር 18 2009 ዓ ም ምሽት ፕሮግራም ነው እየተከታተላችሁ ያላችሁት። አሁን አዲስ አበባ ላይ ከምሽቱ 3 ሰዓት ከ35 ደቂቃ ሊሆን ግማሽ ደቂቃ ያህል ይቀራል። ዋሽንግተን ዲሲ እና አካባቢዋ ደግሞ ከምሽቱ ይቅርታ፣ ከቀኑ ሰባት ሰዓት ከሰላሳ አምስት ደቂቃ ሆኗል። የምናስተናግዳችሁ ሰሎሞን አባትና ቆንጂ ታየነን። አሁን ከስልክ አስተያየቶቻችሁ ጥቂቱን እናሰማ። አይቪዎች በእኔ ግምት ዛሬ የተነገረው ስለ ኢትዮጵያ ውስጥ ስላሉ ፓርቲዎች መታሰር አዲስ ነገር አይደለም። ይሄ የህወሓት ጠባይ ነው። ሰሞኑን ድርድር አለ እያላችሁ ታስተላልፉ ነበር። በዚህ ድርድር በየነ ጴጥሮስ ሁሉ እንደሚሳትፉ ነው። በየነ ጴጥሮስ በነገራችን ላይ በጣም አዝናለሁ። ተቃዋሚ ናቸው፣ ግን ጥሩ ተቃዋሚ ብዬ ላል ናቸው። ምክንያቱም እሳቸው ይታልላሉ። ላለፉት ሀያ አምስት አመታት እሳቸው ትታለው ለኢትዮጵያ ዛ ሲያታሉ ነው የኖሩት። እኒህ ሰውዬ እነ በራራ ጉዲና ነ በቀለ ገርባን አሳስረው ሊደራደሩ ካስቡ በእውነት ነው ይሄው፣ ከህወሓት ላይ ይቻላይም። ህወሓት እኮ ኬንያ ሊደራደሩ የሄኑትን የኦብነግ እንትኖች አፍኖ የወሰደ ነው። ከሶስት ከሁለተኛ ሀገር ከውጭ ሀገር አፍኖ ወስዶ በፍላጎታቸው መጡ ያለ ድርጅት ነው። ቮይስ ኦፍ አሜሪካ እንደምናችሁ ደህና ናችሁ ወይም ደግሞ ከረማችሁ። ሁለት ሰዎች ሳያታቸው ወይሱጥ ዛሬ ቀን ሰምቻለሁ። አንደኛው ስለ ምርጫው ነው። አንደኛው ደግሞ ስለ ኦሎምፒክ ነው የተናገረ ስለ መረጫ የተናገረ ሰዎች አሉትና በአካቸ ያስተላልፉ። ስለ ምርጫው የተናገረው ትልቅ ነው። እንዲያውም በእድሜ የሚመስለኝ ሰውየው የሁለት መቶ ዓመት ያደረገ የአሜሪካንና የሀያ ዓመት ያደረገን የኢትዮጵያ ምርጫ ሀያ ዓመት ነው ሲያዋዳድረው የገረመኝ ነው። በጣም በጣም፣ እነዚህ ነው የሚያስተዳድሩ የነበሩት በኢትዮጵያ ውስጥ። በኢትዮጵያ ውስጥ የነበረው አስተዳደር እንዴት አድርጎ ነው ከአሜሪካን ጋር የሚያዋዳድረው? የሁለት ከእሎት ዓመት ከሁለት መቶ ዓመት በላይ ያለው ዲሞክራሲ ነው። አንድ ይሄ አስታስባቸው ቀይሩት። ይህ ስለ ባንዴራው የተናገረ ደግሞ፣ አሁን ማን ነው ለኢትዮጵያ የሚፈልገው ያለ የሚያስተዳድረው ያለ የሚወክለው ያለ ባንዴራ አሁን ያለ ነው። አመሰግናለሁ። አንድ ዛሬ ስለ ባንዴራ ጉዳይ አስተያየት ሰጥ ሰምስ ነበር። አንድ ሰውዬ እሳ ልጅ ታኳል ምን ጠፋብኝ አለች። ዛ ምን ታድርግ ያደገችበት እኮ ነው ባንዴራ ሲጠላ እንጂ ሲወደድ አላየች። ስለዚህ እድሜዋ ሀያ አምስት አመት ላይበልጥ ይችላል ቢገፋብል ሰላሳ እና ይሄ ስለ ባንዲራ ጉዳይ ኢህአዴግ ጨርቅ ነው እንጂ ጨርቅ ምንድን ነው ብለው ነው ሲሉ የሰማሁት አቶ መልስ በፓርላማ ላይ ጨርቅ ነው ባንዲራ ማለት ጨርቅ ነው ምንድን ነው ብለው ነው የተናገሩት። ግን ሯጮቹ ኃይሌ ገብረ ስላሴ ንድራርቱ ስታው በውጭ ሀገር ሲያስታውቅልን ነው። ከዚያ በኋላ ስለ ባንዲራ ጥቅም ዛሬ ይከበር የምን ይበል እየተባለ የሚከበረው ና አብኔ በልጅቷ አልፈርድም። ስለ ባንዲራ ታሪክ አታውቅም። ለዚህ ነው ይሆናል ብዬ ነው የምገምተው። ስለ አስተያየቶቻችሁ እናመሰግናለን። የተከበራችሁ አድማጮችና ተሳታፊዎቻችን ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 መሆኑን እናስታውሳችሁ። አስተያየቶቻችሁን በድምፅ በተቀረጸው መመሪያ መሰረት አኑሩ። የምትደውሉት በተዘዋዋሪ ነው፣ በነፃ ነው። በኢሜይል ለምትጠቀሙ ደግሞ ቆንጂት እንደምትዩ አይ ኢሜይል ነው ሚሻል፣ ደግሞ ምን አስደወለኝ ለምትሉ ኤች ኦ አር ኤን አት ቪ ኦ ኤ ኒውስ ዶት ኮም ላይ ደውሉልን። ቴክኒሽያኑ ጆጌል፣ እንደዚሁም የፕሮግራሙ መሪ ብርሃን ኃይሉ በስቱዲዮ ከእኛ ጋር ይገኛሉ። ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የሐሙስ ምሽት መደበኛ ስርጭት ነው እያደመጣችሁ ያላችሁት። ለአራት ሰዓት 20 ጉዳይ ሊሆን ጥቂት ሰከንዶች ይቀራሉ። ወደ ተከታዩ ዘገባችን እንለፍ። ወደ አዲስ አበባ ይወስድናል። ዩናይትድ ስቴትስ ከዚህ ቀደም የነበረውን ያህል ተጽዕኖ ፈጣሪ ሀገር አይደለችም ያሉት የአፍሪካ ሕብረት የኢኮኖሚ ኮሚሽነር፣ ፕሬዚደንት ትራምፕ የነበረውን የኢኮኖሚ ትብብር ባይቀጥሉ እንኳ አፍሪካ ሌሎች አማራጮች አሏት ብለዋል። ፕሬዚዳንት ትራምፕ እውነታውን መገንዘብ እንደሚጀምሩ እና ሁለቱንም ፓርቲዎች ያማከለ የሚባለው የአሜሪካ የአፍሪካ ፖሊሲ እንደሚቀጥል ግን ተስፋቸውን ገልጸዋል። ኮሚሽነሩ አንቶኒ ማሩፒንግ ኮሚሽነሩ ትናንትና የሰጡትን መግለጫ የተከታተለው እስክንድር ፍሬው ተከታዩን ዘገባ አስተላልፏል። ከትናንት ጀምሮ እስከ ፊታችን ማክሰኞ ያሉት ቀናት የአፍሪካ ህብረት የሚኒስትሮችና የመሪዎች ስብሰባ ቀናት ናቸው። በአዲስ አበባ በሚገኘው የህብረቱ ዋና ጽህፈት ቤት የሚወጡ መረጃዎች፣ የሚሰጡ መግለጫዎችም ከሰሞኑ ይበረክታሉ። ከትናንት ተረኞች አንዱ የአፍሪካ ህብረት የኢኮኖሚ ጉዳዮች ኮሚሽነሩ አንቶኒ ማሩፒንግ ነበሩ። ኮሚሽነሩ በመግለጫቸው ምላሽ ከሰጡባቸው ጥያቄዎች አንዱ ደግሞ የዩናይትድ ስቴትስን ጥቅም የሚያስቀድመው የፕሬዝዳንት ትራምፕ ፖሊሲ ነው። ማንኛውም አገር ብቻውን ተነጥሎ መኖር እንደማይችል ያስታወሱት ኮሚሽነሩ ፕሬዚዳንቱ በሂደት ሁኔታዎችን በተሻለ ሁኔታ መረዳት እንደሚችሉ ተስፋቸውን ገልጸዋል። እውነታን መገንዘብ ሲጀምሩ እንደሚቀየሩ ተስፋ እናደርጋለን። አፍሪካ ብቻ አይደለችም ብቻዋን ተነጥላ መኖር የማትችለው አሜሪካም እንደዚሁ ናት። አሜሪካ ከዓመታት በፊት እንደ ነበረችው አይደለችም። አሁን አማራጮች አሉ። ለዚህ ነው የምንኖረው የኢኮኖሚ ኃይሉና አቅሙ በተለያዩ ሀገራትና አካባቢዎች ተበታትኖ በተያዘበት ዓለም ነው የምንለው። አሁን አማራጮች አሉ። ነገር ግን በሂደት ትራምፕ የሚቀየሩ ይመስለኛል። ዩኤስ ኢዝ ናት ኢንፍሉኤንሻል አዝ ኢት ዋስ ዩናይትድ ስቴትስ ከዚህ ቀደም የነበረውን ያህል ተጽዕኖ ፈጣሪ አደለችም። የኢኮኖሚ ኃይሉ በተበታተነና በተለያዩ ሀገራት በተያያዘበት ዓለም ነው የምንኖረው። ሁለተኛ ደግሞ የትብብር ፕሮግራሞቻችን ሁለቱን ፓርቲዎች ያማከሉ ስለመሆናቸው መሆናቸው ማረጋገጫ አግኝተናል። ዩናይትድ ስቴትስ ከአፍሪካና ከአህጉራዊው ሕብረት ጋር ያላት ትብብር በዲሞክራቶቹም ሆነ በሪፐብሊካኖቹ የስልጣን ዘመን ተመሳሳይ ሆኖ መቆየቱን ኮሚሽነሩ አስታውሰዋል። እናም አህጉሪቱ አማራጮች አሏት። ቢሆንም ትብብሩ እንደሚቀጥል ግን እምነታቸውን ገልጸዋል። ከእነሱ ጋር ያለን ትብብርና አጋርነትን በተመለከተ ግን ከዩናይትድ ስቴትስ የመጡ በርካታ የልዑካን ቡድኖችን ስንቀበል ቆይተናል። እነዚህ የልዑካን ቡድኖች ደግሞ ከዴሞክራቶቹም ከሪፐብሊካኑም የተውጣጡ ናቸው። ከአፍሪካ አንጻር የሚከተሉት ፖሊሲ ሁለቱንም ፓርቲዎች ያማከለ መሆኑን ይናገራሉ። ይህ ማለት በሆነ ሰዓት ላይ የትኛውን ፓርቲ የበለጠ ሥልጣን ቢኖረው ፖሊሲው አይቀየርም ማለት ነው። እኛ ይህንን እናምናለን። እነርሱ ይህንን ነግረውናል። ሴናተሮች፣ የኮንግረስ አባላት ሪፐብሊካኖቹም ሆኖ ዴሞክራቶቹ ወደ እኛ መጥተው ተቀብለናቸዋል። ከአንዳንዶቹ ጋርም የሁለት ሰዓት ውይይት አድርገናል እና ሁለቱንም ፓርቲዎች ያማከለ ፖሊሲ እንደሚከተሉና በአስተዳደሮች መለወጥ ምክንያት ነገሮች እንደማይለወጡ አሳይተውናል። ስለዚህ ምናልባት ያ እውነት ነው ይቀጥላል፣ በማለት ቃላቸውን እናምናለን። አዲሱ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ከአፍሪካ አንጻር ስለሚከተሉት ፖሊሲ ይፋ ያደረጉት ነገር የለም። በበዓለ ሲመታቸው ያደረጉትን ንግግር እና የቀደሙ ተሞክሮችን መነሻ ያደረጉ መላምቶች ግን ማወያየታቸውን ቀጥለዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። የሐሙስ ምሽት ዝግጅታችን እስከ አራት ሰዓት ድረስ ይቀጥላል። አድማጮች አብራችሁን እንድታመሹ በድጋሚ እንጋብዛለን። ተከታዩ ዝግጅት የተፈጥሮ አካባቢ ነው። አዘጋጅና አቅራቢ ሰሎሞን አባተ የፕሬዚደንት ዶናልድ ትራምፕ ዩናይትድ ስቴትስ ግዛት ውስጥ የሚዘረጉ የከርሰ ምድር ዘይት ማስተላለፊያ ቦዮችና ቱቦዎች ግንባታ ሥራዎች እንዲጀመሩ ትናንት የማስፈጸሚያ ትዕዛዝ ፈርመዋል። ይህ የፕሬዚደንቱ እርምጃ ከእርሳቸው የቀደመው የኦባማ አስተዳደር ሲከተለው የቆየውን የተፈጥሮ አካባቢ ጥበቃ ፖሊሲ በእጅጉ የናጠና የሚገለብጥም እንደሚሆን እየተነገረ ነው። ለቀድሞው ፕሬዚደንት ባራክ ኦባማ የተፈጥሮ አካባቢ ጥበቃና የአየር ንብረት ለውጥ አጀንዳ የቅድሚያ ትኩረታቸው ሆነው ቆይተዋል። ኪስቶን ኤክስኤል የሚባለውን ድፍድፍ ዘይት ከካናዳ ወደ ሜክሲኮ ባሕረ ሰላጤ የሚያደርሰው ቦይ ዩናይትድ ስቴትስን ከሰሜን ወደ ደቡብ አቋርጦ እንዲያልፍ ቀርቦ የነበረውን ሐሳብ እና የዳኮታን የዘይት ማስተላለፊያ ቱቦ መዘርጋት ሥራ ባራክ ኦባማ የተቃወሙትና በአስተዳደራቸው ዘመን እንዳይጀመር ያገዱትም የተፈጥሮን አካባቢና በዚያ የሚኖሩ ነባር ሕዝቦችን የዕለት ተዕለት ሕይወት ይጎዳል በሚል ነበር። የትናንትናው የፕሬዚደንት ትራምፕ ትዕዛዝ እነዚያን ግንባታዎች ያስጀምራል። ይህንን ቱቦ መገንባት እንችል እንደሆነ እናያለን። ብዙ የሥራ ዕድሎችን ይዟል፣ 28 ሺህ ሥራዎች። አዲሱ ፕሬዚደንት ጥር 12 2009 ዓ ም ባለፈው ሳምንት ቃለ መሐላ ከፈጸሙ ወዲህ ከፈረሟቸው የቀደሙትን ፕሬዚደንት ፖሊሲዎችና አቋሞች የሚገለብጡ ትእዛዞች አንዱ ነበር የቦዮቹ ግንባታ ማስጀመሪያ። የኦባማ ዋይት ሐውስ ዌብሳይት የአየር ንብረት ለውጥን ቀዳሚ ችግር ዋና ጉዳይ ይለው ነበር። የትራምፕ ዋይት ሃውስ ቀዳሚ ጉዳይ አሜሪካ ትቅደም የኢነርጂ እቅድ ነው። በዚህም የቀደሙትን ፕሬዚደንት የአየር ንብረት ጉዳይ መመሪያዎች እንደሚያጠፋ ነው የትራምፕ አስተዳደር የዛተውም ፈጣን እርምጃዎችን መውሰድ የጀመረውም። ይህ የትራምፕ አካሄድና አዝማሚያ ብዙ የተፈጥሮ አካባቢና የአየር ንብረት ደህንነት ተሟጋቾችን እያስጨነቀ ነው። የሲየራ ክለብ ባልደረባዋ ካቴ ካለንታይን አንዷ ናቸው። ከቪኦኤ ጋር በስካይፕ ተነጋግረዋል። አስተዳደሩ የአየር ንብረት ለውጥን የሚመለከቱ ማናቸውንም ሀሳቦች ከዌብሳይቱ ላይ ማንሳቱ በጣም ነው የሚያሳስበን። ይህ ሁኔታ የአየር ንብረት ለውጥን እውነታ እንደማያስቀረው እናውቃለን። የዩናይትድ ስቴትስ የአካባቢ ጥበቃ ኤጀንሲ ኢፒኤ የሰጣቸውን ስራዎችና ኮንትራቶች ሁሉ እንዲያቆም አዲሱ አስተዳደር ማዘዙን ዘገባዎች እየጠቆሙ ነው። ከኢፒኤ ጋር የሚደረጉ ማንኛቸውም የሚዲያ ግንኙነቶችም እንዲቆሙ ታዟል። ምናልባትም ከኤጀንሲው መገናኛዎች የአየር ንብረት ለውጥን የሚመለከተውን ዌብሳይት ሳይዘጋው አይቀርም ተብሎ ተሰግቷል። ባለሥልጣናቱ ይህንን ጉዳይ እያጠኑ መሆናቸውን የዋይት ሐውሱ ቃል አቀባይ ሻውን ስፓይሰር ተናግረዋል። አስተዳደር ሲለወጥ ፖሊሲዎችን መከለስ እንግዳ ነገር አይመስለኝም። በአየር ንብረት ለውጥ ጉዳይ ላይ መረጃዎችን የሚያወጣው ዌብሳይት ዕጣ ፈንታን በተመለከተ ግን መረጃ እንደሌላቸው አመልክተዋል የዋይት ሐውሱ ቃል አቀባይ። ዩናይትድ ስቴትስ የከርሰ ምድር ዘይት ሀብቷን እጅግ በተጠናከረ ሁኔታ የመበዝበዝና ምጣኔ ሀብቱን የማስፋት ሥራን ዶናልድ ትራምፕ ይደግፋሉ። የአስተዳደሩ ጥበቃዎችን የማላላት አካሄድ ያሰጋቸው የአካባቢ ጉዳይ ተሟጋቾች ግን ትግላቸውን እንደሚያጠናክሩ እየተናገሩ ነው። በመቀጠል ደግሞ የአፍሪካ ዋንጫን የተመለከቱ ዜናዎች ይቀርባሉ። በሁለት ሺህ አሥራ ሰባቱ የአፍሪካ የእግር ኳስ ዋንጫ አሁን እየተካሄደ ባለው ማለት ነው ግጥሚያ ከባዱ የጥሎ ማለፍ ፍልሚያ ለሚካሄድበት የሩብ ፍጻሜ ያለፉት ስምንት ብሔራዊ ቡድኖች ተለይተዋል። እነማን ናለፉ? እነማን ቀሩ? ወደ ግማሽ ፍጻሜው ወሳኝ ደረጃ ለማለፍ ዕድል ይኖራቸዋል የሚባሉትስ እነማን ናቸው? ሰሎሞን ክፍሌ፣ አዎን። ለከባዱ የጥሎ ማለፍ ውድድር ከየምድባቸው ያለፉት ሁለት ሁለት በጠቅላላው ስምንት ቲሞች ተለይተዋል። እነርሱም ከኤ ምድብ ቡርኪና ፋሶና ካሜሩን፣ ከቢ ሴኔጋልና ቱኒዚያ ከሲ ምድብ ኮንጎ ዲሞክራቲክ ሪፑብሊክና ሞሮኮ በመጨረሻም ከዲህ ምድብ ያለፉት ግብፅና ጋና ናቸው በየምድባቸው ሲያደርጉ የቆዩትን የዙር ውድድር ትላንት አጠናቀዋል ወደ ጥሎ ማለፉ ተሸጋግረዋል ዛሬና ነገን እረፍት ያደርጉና ቅዳሜ ዋና ከተማዋ ሊብረቪል ላይ ቡርኪና ፋሶ ከቱኒዚያ ፍራንስ ቪ ከተማ ላይ ደግሞ ሴኔጋል ከካሜሩን ይጋጠማሉ በማግስቱ እሁድ ኦኤም ስታዲየም ኮንጎ ከጋና ፖርት ዣንቲ ላይ ደግሞ ግብፅ ከሞሮኮ ይጫወታሉ። በእነዚህ የጥሎ ማለፍ የሚያሸንፉት አራቱ እንግዲህ ለግማሽ ፍጻሜ ይቀርባሉ ማለት ነው። ከድል ዕድላቸው አንጻር ለግማሽ ፍጻሜ የሚያልፉትን ከወዲሁ ለመተንበይ በጣም አስቸጋሪ ነው። ለማንኛውም እስቲ አጠር አጠር አድርጌ የትላንት ግጥሚያዎችን ልይ። የዲ ምድቦቹ ግብፅና ጋና ነበሩ በቅድሚያ የተጫወቱት ግብፅ አንድ ለዜሮ አሸንፋ በሂደቱም ምድቧን መርታ ነው ለሩብ ፍጻሜው ያለፈችው። የተሸነፈው የጋና ቡድን ግን ቀድሞውኑ ለሩብ ፍጻሜው ማለፉን አረጋግጦ ስለነበር ችግር አልገጠመውም። ከምድቡ በሁለተኝነት ማለፍ ችሏል። ጠላዡ ሞሐመድ ሳልህ ነው የተሰጠውን የቅጣት ምት በአስደናቂ ሁኔታ አግብቶ ግብፅን ለድል ያበቃው። ኳስ እንደ አጥር በቆሙት የጋና ተከላካዮች ቀዳዳ መሐል አልፋ ነው ከመረብ የተገናኘችው። ጋናም በአንድ ወቅት ወርቅ የሆነ ዕድል አጋጥሞት ነበር፣ ሳይጠቀምበት ቀረ እንጂ። ክሪስቲያን አትሱ በቅጣት ምት ጥሩ አድርጎ ያስተላለፈለትን ኳስ ዳንኤል አማርቴ በጭንቅላቱ መጥቶ ማግባት ሲችል ሳተ። የአፍሪካን ዋንጫ ሰባት ጊዜ በመውሰድ ሻምፒዮናዋ ግብፅ ትላንት አንድ ነጥብ ብቻ በማግኘት ጭምር ማለፍ እንደምትችል አረጋግጣ ስለነበር ለኢጣሊያው የሮማ ክለብ አጥቂው ሞሐመድ ሳለህ የመጀመሪያዋን ጎል አግብቶ መሪነቱን ከያዘች በኋላ ቀሪውን ጊዜ በመከላከል ማጥፋቱን መርጣለች። ጋናም ዋና አጥቂውን አሳሞዋ ጋያንን በአርባኛው ደቂቃ ላይ በጉዳት ካጣ በኋላ ግብፅን መቋቋም ሳይችል ቀርቷል። ጥሩ ጥሩ ሙከራዎች ግን ሳያደርግ አልቀረም። ለምሳሌ ኢማኑኤል ባቡ ከቅርብ ርቀት መሬት አስይዞ የመታትን ኳስ የግብፁ ድንቅ ግብ ጠባቂ ኢሳም ኤል ሃዳሪ አድኗል። ኢሳም ኤል ሃዳሪ በነገራችን ላይ በዋንጫ ግጥሚያዎች ላይ በዕድሜ ከሁሉም የገፋ ተጫዋች ሆኖ ተመዝግቧል። ሞሮኮም ከጥሎ ማለፉ ውድድር ደረጃ መድረስ የቻለችው የወቅቱን ሻምፒዮና አይቮሪ ኮስትን አንድ ለዜሮ አሸንፋ ነው። ለሞሮኮ ወሳኛዋን ጎል ያስቆጠረው ራሺድ አልዩ ነው። ከአምስት ያርድ ላይ የመታው ጠንካራ የቅጣት ምት ጠባቂውን ሳይቀር አስገርሟል። አይቮሪኮስት ወደ ሩብ ፍጻሜው ለማለፍ በግድ ማሸነፍ ብቻ ነበረበት። ማሸነፍ አይደለም ታዲያ፣ እኩል ለመውጣት የሚያስችል እንኳ ማራኪ ጨዋታ ሳያሳይ ተሸንፎ ነው የተሰናበተው። ዞኖች ዘንድሮ በጊዜው ወደ አገራቸው የተመለሱት ቀና ብለው ሳይሆን አጎንብሰው ነው። ትላንት ከሁለት የዘለለ እንኳ ጥሩ ሙከራ አላሳዩም። የሞሮኮ ቡድን ግን በተቃራኒው በጸባይም በመከላከል ቴክኒክም ፍጹም በልጦ ታይቷል። በተለይ እኩል ቢወጣ እንኳ ማለፍ እንደሚችል አረጋግጦ የገባው የሞሮኮ ቡድን ከመጀመሪያው አንስቶ የነበረው ዕቅድ ዘግቶ መጫወትና እድሉ ሲገኝ ፈጥኖ ማጥቃት ነበር። በሚገባ ተሳክቶለታል። ስትራቴጂው የተቀናቃኙን ቡድን ተስፋ ከማስቆረጡም በላይ ትልሙንም አክሽፏል። በነገራችን ላይ የረጅም ቅብብሎች ስልቱን ካበላሸበት አንዱ እዚህም እዚያም የተቦዳደሰው የስታዲየሙ መጫወቻ ሜዳ ነው። ሌላው ተከላካዮቹ የሞሮኮን ግንብ ማፍረስ አለመቻላቸው ነው። ቀደም ሲል እንዳልኩት ሞሮኮ በሩብ ፍጻሜው ከዲ ምድብ አሸናፊው ከግብፅ ብሔራዊ ቡድን ጋር ይጫወታል። ሰሎሞን ክፍሌን ለዘገባው እናመሰግናለን። ከአሜሪካ ድምፅ ራዲዮ ጣቢያ በ19፣ በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁን ስርጭት ነው እየሰማችሁ ያላችሁት። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። እጅግ ጨካኞች ከሆኑትና ደም ከጠማቸው የሽብርተኛው ቡድን ዳኤሽ አይሲል በመባል የሚታወቃሉ አባላት መካከል የእርስ በርስ መግባቢያቸው እንግሊዝኛ ቋንቋ የሆኑ ጥቂቶች አሉ። በተለይም አራት አባላት የሚገኙበትና አነጋገራቸው የውጭ ዜጎች መሆናቸውን የሚናገርባቸው በቢትልስ የሚል ቅጽል የያዘው ቡድን ዋና ስራ በዳዕሽ የታገቱ የውጭ አገር ሰዎችን መቆጣጠር ነው። በእስረኞች ላይ በሚያሳዩት የጭካኔ አያያዝ ከሌሎቹ የጥበቃ አባላት በበለጠ ጭካኔ የሚታወቁት እነዚህ ሰዎች እስረኞችን በተለያዩ ዘዴዎች ያሰቃያሉ። በእስከ ዛሬው አያያዛቸውም ከ24 በላይ ታሳሪዎችን አንገት ቀልተዋል። እነዚህን በቪዲዮ ምስል የተቀረጹትንና በተለያዩ ጊዜያት የተፈጸሙትን የግፍ ስራቸውን ዳኤሽ ኢንተርኔት ላይ ማውጣቱ ይታወቃል። አሌክሳንዳ አሞካኢቲ ከእነዚህ የእንግሊዝ ሽብርተኞች ቡድን አባላት አንዱ ነው። እንደ አውሮፓ አቆጣጠር፣ በ1983 ዓ.ም ሎንዶን ውስጥ የተወለደው አሌክሳንዳ ኮቲ ገና በለጋ ዕድሜው ነው እስልምናን የተቀበለው። በሰቆቃ ፈጻሚነትና የጭካኔ እርምጃ በመውሰድ የተካነው ይህ ግለሰብ የአይሲል መልማይ ማሰልጠኛም ተቋም መሪ መሆኑ ይታወቃል። ዩናይትድ ስቴትስ ከአሸባሪ ድርጅቶች ጋር ግንኙነት ያላቸውን አንዳንድ ግለሰቦችን በስም ነቅሳ በየጊዜው ይፋ ታደርጋለች። በማንኛውም ረገድ እነዚህ ይፋ የተደረጉ ሰዎች ናቸው የሽብር ተግባር የሚፈጽሙትና ለመፈጸምም ዝግጁ ሆነው የተመደቡት። በዚህ ረገድ አሌክሳንዳ አሞን ካየቲ ሽብርተኛ ተብሎ በዩናይትድ ስቴትስ ተፈርጇል። በመሆኑም የዩናይትድ ስቴትስ ውጭ ጉዳይ መሥሪያ ቤት ስሙን በልዩ መዝገብ አስፍሮ የያዘ ሲሆን ዩናይትድ ስቴትስ ውስጥ የሚገኝ ንብረቱም እንዲከበር ወይም እንዳይንቀሳቀስ ተደርጓል። ማንም የአሜሪካ ዜጋ ወይም ኩባንያ ከአሌክሳንዳ ኮቲ ጋር ምንም አይነት የንግድ ግንኙነት አያደርግም። ይህ ታሪኩ አሌክሳንዳ ኮቲ በሽብር ተግባር ለመሰማራቱ ለዓለም አቀፉ ማህበረሰብ ግልጥና ሐቅ ነው። አሸባሪ ግለሰቦችንና ድርጅቶችን ነቅሶ ማውጣት ብሎም ወደ ህግ አስፈጻሚ አካላት መላክ የዩናይትድ ስቴትስ ተቋማትም ሆኑ የሌሎች መንግስታት ለሚወስዱት እርምጃ ጠቃሚ መሆኑ የታመነ ነው። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። ቆንጂት፣ የማጠቃለያ ዜና ይኖርሽ አለኛው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በምርጫው ውድድር ወቅት በገቡት ቃል መሰረት ህጋዊ ሰነድ የሌላቸው መጤዎች ወደ ሀገሪቱ እንዳይገቡ ሲሉ በዩናይትድ ስቴትስና በሜክሲኮ ድንበር መካከል ግንብ ለማጠር ባቀዱት ላይ እየገፉበት ነው። ፕሬዝደንቱ ትናንትና ሁለት ትዕዛዞችን ፈርመዋል። አንደኛው በዩናይትድ ስቴትስ ደቡባዊ ድንበር ላይ አሁኑኑ አጥር መገንባት እንዲጀመር የሚል ሲሆን፣ ሁለተኛው ደግሞ መጤዎችን አሳልፈው ለፌዴራል ኢሚግሬሽን ህግ አስከባሪዎች በመስጠት ተግባር አንተባበርም ለሚሉ የዩናይትድ ስቴትስ ከተሞች የፌዴራል በጀት መስጠቱን ለማገድ የሚዝተው ነው። በሌላ ዜና ፕሬዝደንት ትራምፕ በለፈው ፕሬዝደንታዊ ምርጫ ወቅት ተፈጽመዋል ስላሉት የማጭበርበር አድራጎቶች በከፍተኛ ደረጃ ምርመራ እንዲካሄድ እያሳሰቡ ናቸው። የዩናይትድ ስቴትስን ህግ ጥሰው የተገኙ ወይም የጥገኝነት ማመልከቻዎቻቸው ውድቅ የተደረጉባቸው ዘጠና ሶማሊያውያን ወደ ሞቃዲሾ መላካቸውን ትናንት ማኞችና ባለስልጣናት አስታውቀዋል። ፕሬዚዳንት ትራምፕ አብዛኞች ስደተኞች እንዳይመጡ የሚከለክለውና ሱዳንንና ሶሪያን ጨምሮ ለሰባት የምስራቅ አፍሪቃና የመካከለኛው ምስራቅ ሀገሮች ዜጎች የመግቢያ ቪዛ የሚያግድ የአፈጻጸም ትእዛዝ በትናንትና እለት ፈርመዋል። ትእዛዙ ሱዳናውያን ሱዳናውያንን ማለትም በዩናይትድ ስቴትስ ከለላ ለማግኘት የሚፈልጉትን የሚጎዳ ነው። ይህን ስጋቴን ለምክር ቤት ተወካይ አሰማለሁ ብለዋል አንድ ሱዳናዊ አሜሪካዊ አመሰግናለሁ ቆንጂት ለማጠቃለያ ዜናው እንግዲህ ልንሰነባበት ጥቂት ደቂቃዎች ይቀራሉ ለአጠራጠር ላሉ መረጃዎችና ለሙዚቃ ትንሽ ጊዜ ያለን ይመስለኛል እስቲ ዕለቱንና ሰሞኑን በታሪክ ውስጥ ከመዘከር ከማየት እንነሳ የዛሬ ሰባት ዓመት ጥር 17 2002 ዓመተ ምህረት በበረራ ቁጥር 409 የተመዘገበ የኢትዮጵያ አየር መንገድ የመንገደኞች አውሮፕላን ከቤይሩት ራፊቅ ሐሪሪ የዓለም አቀፍ አይሮፕላን ጣቢያ በተነሳ በጥቂት ደቂቃዎች ውስጥ ሜዲቴራንያን ባህር ላይ ወደቀ። በውስጡ የነበሩ ዘጠና ተሳፋሪዎችና የበረራው ቡድን አባላት በሙሉ አለቁ። ዕለቱን ለሚዘክሩ ሁሉ ሰባተኛ ሙት ዓመት መሆኑ ነው። ለቤተሰቦችና ለወዳጆች ሁሉ አሁንም ጽናቱን እንዲያበዛ ያለፉ ሰዎችንም በገነት እንዲያኖር እንመኛለን። በእኛ በኩል በሌላ በኩል ደግሞ በ1864 ዓ ም ጥር 4 የዛሬ 145 ዓመት መሆኑ ነው። አጼ ዮሐንስ አራተኛ ንጉሠ ነገሥት ዘኢትዮጵያ ሆነው አክሱም ላይ ዘውድ ደፉ። በዚያች ከተማ አንድ ንጉሥ ሲቀባ ከ200 ዓመታት በኋላ የመጀመሪያው መሆናቸው ነው። አጼ ዮሐንስ። አንድ የዩናይትድ ስቴትስ ዶላር 22 ብር ከ49 ሳንቲም ወይም ከ50 ሳንቲም ተመንዝሯል። ዛሬ ነገ፣ አርብ ጥር 13፣ አዲስ አበባ ፀሐያማ ትሆናለች። መላ ሀገሪቱ ፀሐያማ ነች። የኢትዮጵያ ከፍተኛ ሙቀት የአዲስ አበባው ከፍተኛ ሙቀት 26፣ ዝቅተኛው 9 ዲግሪ ሴልሽየስ ነው። እንግዲህ በዚሁ እንሰናበታለን። ዝግጅታችን ተጠናቀቀ። አብራችሁን ስለ ቆያችሁ እናመሰግናለን። የተከበራችሁ አድማጮች ያስተናገድናችሁ ቆንጂት ታዬና እኔም ሶሎሞን አባተነን። የፕሮግራሙ መሪ ብርሃን ኃይሉ እንደዚሁም ጆጊል ቴክኒሻኑ ነው። በፕሮግራሙ ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም እንሰናበታለን። ወደ ትግርኛ ቋንቋ ስርጭት ይሆናል አሁን የምናልፈው። እስከዚያው አንድ ሙዚቃ ተመርጦላችኋል። ብርሃን ከሙዚቃው ጋር አብራችሁን ቆዩ። በእኛ በኩል ሰላም፣ ደህና እደሩ። this one papa but not